በኢትዮጵያ የሚታየው የምግብ እርዳታ ፍላጎትና የተመጣጠነ የምግብ እጥረት በመጪው ዓመትም በእጥፍ እንደሚጨምር ግምት እንዳለ ኦቻ በመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ትናንት ባወጣው ዘገባ ገለጸ። የምግብ እጥረቱ ኤልኒኖ የአየር ንብረት ክስተቶች ያስከተለው መሆኑ ተገልጿል። በዚህ ዓመት ነሐሴ ወር ላይ በተመጣጠነ የምግብ እጦት የተገዱ ህጻናት፣ ነፍሰጡር ሴቶችና የሚያጠቡ እናቶች ቁጥር ከቀድሞ ዓመት ጋር ሲነጻጸር በዕጥፍ መጨመሩም ኦቻ ገልጿል። ዘጋቢያችን መለስካቸው አማሃ ከአዲስ አበባ ዘዝሩን ልኳል። ቀጥሎ ይቀርባል። በመንግስታቱ ድርጅት የሰብዊ ጉዳዮች ማስተባበሪያ የኢትዮጵያው ጽሕፈት ቤት ያሰራጨው ሳምንታዊ የዜና መጽሔት በዚህ ዓመት የበልግ ዝናብ አለመጣሉን ተከትሎ የክረምቱ ዝናብም በአያሌ የሀገሪቱ ክፍሎች ከሚፈለገው መጠን በታች ስለነበረ ያሳደረውን አሉታዊ ተጽዕኖ ይዘረዝራል። የምግብ ዋስትናው ይዞታ እያሽቆለቆለ መሄዱንና የተረጂዎች ቁጥርም በእጅጉ መጨመሩንም ያስታውሳል። በአጭሩ እያደር እየሰፋ የሚሄድ የአስቸኳይ እርዳታና የጥፋት ሁኔታ እየተፈጠረ መሆኑንም ያስጠነቅቃል። በተለያዩ ዓመታት የኤልኞ የአየር ንብረት ክስተቶች በኢትዮጵያ ያስከተሉትን ውጤቶች በመተንተንና በአገሪቱ አሁን የሚታየውን የምግብ እርዳታ ፍላጎት በማጤን በቀጣዩ የፈረንጆች ዓመት ወይም በኢትዮጵያ ዘመን አቆጣጠር በዚህ ዓመት የሚፈለገው የምግብ እርዳታና የተመጣጠነ ምግብ እጥረት መጠኑ በእጥፍ እንደሚጨምር ወደ እርግጠኝነት የተጠጋ ግምት እንዳለ ኦቻ ያስጠነቅቃል። አክሎም የኤልኒኞ ክስተት ያስከተለው ተጽዕኖ መታየት ጀምሯል፣ በሰዎች ላይ እየደረሰ የሚገኘው ስቃይም አስፈሪ ደረጃ ደርሷል ይላል የኢትዮጵያ ሀገራዊ የእርዳታ ቡድን ኦቻ በበኩሉ በኢትዮጵያን ሁማኒቴሪያን ካንትሪ ቲም ብሎ የጠራው አካል ይህንን አስከፊ ሰብአዊ ጥፋት ለመመከትና ባለፉት ዓመታት የተገኙትን የልማት ፍሬዎች እንዳይቀለበሱ ለለጋሾች ጥሪ ማቅረቡንም ይኸው ሳምንታዊው የኦቻ ዜና አስታውቋል። መግለጫው አክሎም ለምግብ ዋስትና ማሽቆልቆል ቀዳሚ ተጎጂ የሆኑት ከአምስት ዓመት በታች ያሉት ሕፃናት፣ ነፍሰ ጡር ሴቶችና የሚያጠቡ እናቶች ወደ መመገቢያ መርሃ ግብር ማዕከላት እየመጡ መሆናቸውን ይገልጻል። ባለፈው ነሐሴ ወር የነበረው ቁጥራቸውም ባለፈው ዓመት ተመሳሳይ ወር ከነበረው በእጥፍ ጨምሯል ብሏል። እነዚህ የመመገቢያ ማዕከላት በብዙ የአገሪቱ ክፍሎች እንደሚገኙ የገለጸው ደግሞ ቻይልድ ፈንድ የተሰኘ በጎ አድራጎት ድርጅት እንደሆነ ሬውተርስ ዘግቧል። የበጎ አድራጎት ድርጅቱ በተመጣጠነ ምግብ እጦት ምክንያት ጉዳት ለደረሰባቸው ሕፃናት የመመገቢያ ማዕከላት ያቋቋመባቸው የአገሪቱ ክፍሎች አፋር፣ አማራ፣ ኦሮሚያ፣ ደቡብ ብሔር ብሔረሰቦችና ሕዝቦች፣ ሱማሌና ትግራይ እንደሆነም ዘገባው ይዘረዝራል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ